እንደምን ሰንብታችኋል፣ ክቡራትና ክቡራን አድማጮቻችን። ይህ ዘወትር በየዕለቱ የሚቀርብ የተስፋ ድምፅ ዝግጅታችን ነው። ዛሬ ላለን ሙሉ ጊዜ የሚረከበው ዝግጅት የመጽሐፍ ቅዱስ ውይይት ይሆናል። ወደዚያው እንተላለፍ። እንደምን ሰነበታችሁ ውድ አድማጮቻችን። ይህ ዓለም አቀፉ የአድቬንቲስት ሬዲዮ የተስፋ ድምጽ የአማርኛ ቋንቋ ስርጭታችን ነው። የተስፋ ድምፅ የአማርኛ ቋንቋ ስርጭታችን በየሳምንቱ የሚቀርበውን ይህንን የመጽሐፍ ቅዱስ ጥናታችንን አሁን እንጀምራለን። ጥናታችንን ከመጀመራችን በፊት ግን ወንድማችን ፓስተር ቴድሮስ ጸሎት ያደርግልናል። ቅዱስና ዘላለማዊ ሆንክ፣ ቸርና ሮሩ ፈቃር አባት እጅ ጋርገን እናመሰግናሃለን ዛሬም ደግሞ እንደገና ቃልህን የምናጠናበት ወደ አንተ የምንቀርብበትን ይህንን ጊዜ ስለሰጠህን ተመስገን። አቤቱ የሰማይ አባት ይህንን ቃልህን ስናጠና እዚህ በስቱዲዮ ያለነውና ይህንን በየስፍራ ሆነው የሚሰሙና የሚከታተሉ አድማጮቻችን ሁላችንም በመንፈስ ቅዱስህ መረዳት እንድናገኝ ለየሁላችንም መንፈስ ቅዱስህን እንድትልክልን እንለምንሃለን። ጊዜውን ሁሉ ባርክልን። በክርስቶስ ኢየሱስ ስም አሜን። እግዚአብሔር ባርክ ፓስተር አድማጮቻችን ዛሬ ለውይይት የቀረብነውን ወንድሞች አስተዋውቅና ወደ ዛሬው ርዕሳችን እንገባለን አብረውኝ ያሉት ወንድሞቼ ወንድም አያነ ሀብታሙ ፓስተር ቴዎድሮስ አበበና እኔም በማዋየት አብሬያችሁ የምቆየው ሙሉነህ ሚሊዮን እባላለሁ የቴክኒኩን ስራ በመርዳት ደግሞ ወንድማችን ኤድራና ይቆጣጠረዋል ማለት ነው እንግዲህ ሳምንት ምዕራፍ ስምንትን አጥንተን ያቆም ነው ምዕራፍ ስምንት ላይ የተለየ ጥናት ተወያይተን ነበር። ለዛሬም ደግሞ ቀጥሎ እንደምንናገር በቀጠሩ ነበር። የተለያየ ነው። ዛሬ ተመልሰናል። ምዕራፍ ዘጠኝን ምዕራፍ ዘጠኝን ስንጀምር ዘጠኝ አስራ ዘጠኝን በማንበብ እጀምራለሁኝ። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ፣ አምላክ ሆይ ስምህ በከተማህና በሕዝብ ላይ ተጠርቷልና ስለ ራስህ አትዘግይ ይላል። ነቢዩ ዳንኤል ከነቢዩ ዳንኤል ጸሎት የተወሰደ ክፍል ነው። ይሄ ነቢዩን በጸሎት በተደጋጋሚ እናየዋለን። ዳንኤል መጽሐፍን በምናነብበት ሰዓት በጸሎቶች ውስጥ እናየዋለን። ስምንትን ስናነብ፣ ሳምንት ሁለቱ የሰማይ አካላት እሱ ላየው ራእይ ላይ ያለውን ሲወያዩ ሰምቷቸው ነበር። ያም ምንድን ነው? ይህ እስከ መቼ ይሆናል ባለው ሰዓት አንደኛው የሰማይ ቅዱስ ሁለተኛው ቅዱስ የመለሰለት መልስ ምንድን ነው? ለ2300 ማታና ጠዋት ከዛ በኋላ ምን ይላል? ቤተ መቅደሱ ይነጻል ሲል ሰማው። እዚህ ላይ ሁለቱ ሲነጋገሩ ቃለ ምልልሳቸውን ምን አይነት ቃለ ምልልስ እንደነበረ ሰማ እንጂ የቀረበውን የጊዜ ዘመንን ግን ምን እንደሆነ መረዳት አልቻለም። ዳንኤል 8:14 ላይ ነው ይህ ጥቅስ የሚገኘው እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱ ይነጻል አለኝ ይላል። ታዲያ ይህንን ጥያቄ አይምሮ ውስጥ ስለመጣበት ዳንኤል አንድ ነገር ነው ያደረገው። ያ ምንድነው? ወደ መጽሐፍ ቅዱስ ምርመራን የገባው። መጽሐፍ ቅዱስን መረመረ፣ አንድ ነገር ተረዳ። ከተረዳ በኋላ ደግሞ ያንን መረዳቱን የመጽሐፍ ቅዱስን መረዳቱን በተግባር ደግሞ ሲቀይረው ነው የምናየው። ያ ምንድን ነው ወደ ጸሎት በጸሎት ጀምሮ መጽሐፍ ቅዱስን ጸሎቱ ደግሞ ወደ መረዳት አደረሰው። ያን ሲረዳ ደግሞ ወደ ጸሎት ሲሄድ እናያለን። ጸሎቱንም በሁለት አይነት መክፈል እንችላለን። የምልጃና የንስሐ ሁለቱ ሀሳብ ላይ ነው። ወንድሜ አያናን ልጠይቅ የፈለግኩት አንደኛ፣ አንድ ነገር ግራ ሲገባን ወዴት መሄድ እንዳለብን ከዚህ ልንማር እንችላለን። ይሄን እንዴት ነው ከዳንኤል የምንማረው? ሁለተኛው ሀሳብ ደግሞ ከጸሎቱ ከዳንኤል ጸሎት በጣም ረዥሙ ጸሎት ነው ወይም ደግሞ ወሳኙ ጸሎት ነው የዳንኤል ምዕራፍ ዘጠኝ ላይ ያለው ጸሎቱ ምን እንማራለን እግዚአብሔር ይስጥልኝ ወንድም ሙሉነህ ዛሬ ያው የምናጠናው ምዕራፍ ዘጠኝን ነው ዳንኤል ምዕራፍ ዘጠኝ ሲጀምር ሳለ በዳንኤል ጸሎት ነው ዳንኤል ወደ እግዚአብሔር ፊት እንዴት እንደቀረበ ነው የሚናገረው እና አንድና ቁጥር አንድና ሁለትን ስናነብ ሳለ ዳንኤል ምን አይነት ሰው እንደሆነ ህይወቱን ይነግረናል ምዕራፍ አንድ ቁጥር አንድ ስናነበው እንደዚህ ይላል። በከለዳውያን መንግስት ላይ በነገሰ ከሚዶን ዘር በነበረ በአሻዊ ሮስ ልጅ በዳርዮስ በመጀመሪያው ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን ሰባውን ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን ዓመት ቁጥር በመጻፉ አስተዋል ብሎ ይናገራል። እና ዳንኤል እዚህ ጋር እያደረገ ያለውን ስንመለከት ብዙ ጊዜ ክርስቲያኖች ከዚህ ትምህርት የምናገኝበት አንድ ትልቅ ነገር ቢኖር ያም ምንድን ነው፣ ዳንኤል የመጽሐፍ ቅዱስ ሰው እንደሆነ እንመለከታለን። በዚህ ዘመንም ሕይወታችን ሊመራህ ቢያስፈልገው መመራት ያለበት በመጽሐፍ ቅዱስ እንደሆነ ከዳንኤል እንመለከታለን። እና አስተዋልኩ ብሎ ይናገራል። መጽሐፍ ቅዱስን የሚያጠና ሰው ነበረ። ሁለተኛው ደግሞ ያለበትንም ዘመን መጽሐፍ ቅዱስ ግልጥ አድርጎ ይነግረናል። የትኛው ዘመን እንደሆነ ሲናገር በሜዶ ፋርስ ዘመን እንደነበረ ይነግረናል። ይሄ አሁን ምራፍ ዘጠኝ ስናጠና የባቢሎን መንግስት አለፈ። ከባቢሎን መንግስት በኋላ የሜዶ ፋርስ መንግስት እንደተተካ እንመለከታለን እና በሁለተኛው ዘመን መንግስት ማለት በሜዶ ፋርስ መንግስት ላይ ዳንኤል መጽሐፉን ያጠና ነበረ፣ ይጸልይ ነበረ። እነዚህን ሁለቱ አሁን ወንድሜ ሙሉነ እንደተናገረው የጸሎት ሰው ነበረ፣ እንደገና ደግሞ የቃሉ ሰው ነበረ እና በቃሉ ውስጥ ደግሞ አንድ መርምሮ ያገኘው እውነታ ምንድን ነበረ? ቁጥር ሁለትን ስናነብ ነው እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን ሰባውን ዓመት እግዚአብሔር በቃሉ ለነቢዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋል ብሎ ይናገራል። ና በመጽሐፉ ያስተዋለው ነገር ቢኖር የኢየሩሳሌም መፍረስና መጠገን የሚኖርባትን ጊዜ ሲያነብ እንደተረዳ እንመለከታለን። ና ዳንኤል ወደ አገራቸው የሚመለሱበትን ጊዜ በዚህ ቦታ ላይ እንዳገኘ መጽሐፍ ቅዱሳችን ይነግረናል። ወዲያውኑ ይህን ሲያስተውል ጊዜ ወደ ምን ተመለሰ? ወደ ጸሎት ተመለሰ። ግን ይሄ ምን ማለት ነው? የኢየሩሳሌም መፍረስና መጠገን ዳንኤል ራሱ በምርኮ አመት በምርኮ ምድር ላይ የነበረበትን ነገር ስንመለከት በመጽሐፍ ቅዱሳችን ላይ ሄደን ልናጠናን ትችላለን። ይህንን ትንቢት የምናገኘው ኤርሚያስ 25 ቁጥር 11ና 12 ኤርሚያስ ምዕራፍ 29 ቁጥር 10 ላይ እናገኘዋለን። ግን ይሄ የመጣው ይሄ ነገር የመጣው ዘሌዋውያን 26 ከ14 እስከ 45 ባለው ጥቅስ ላይ ሄደን ስንመለከት የእግዚአብሔር ሕዝብ እግዚአብሔርን ችላ ባለ ጊዜ፣ ትእዛዙን በተወ ጊዜ፣ እግዚአብሔርን ትቶ የሌላ አማልክትን ባመለከ ጊዜ እግዚአብሔር አሳልፎ ለሌላ ሰዎች ወይም ነገስታቶች አሳልፎ ይሰጣቸዋል። በዛን ጊዜ ምርኮ ውስጥ ይገባሉና በምርኮ ውስጥ እንዳለ ሆኖ ነው ይህንን ያስተዋለው እና እግዚአብሔር አሳልፎ እንደሰጣቸው ያውቃል። እግዚአብሔር ከእነርሱ ጋር እንደነበረ ያውቃል። አሁን ደግሞ ይሄ ዓመት ከተጠናቀቀ በኋላ እግዚአብሔር መልሶ ወደ ሀገራቸው እንደሚመልሳቸው ተስፋ አድርጎ ነበረ ዳንኤል ወደ እግዚአብሔር የቀረበው እና ይህንን ጥቅስ እስቲ አንዳንዶቹን ሄደን ብናነብ ደስ ይለኛል። ኤርሚያስ 2511 ላይ ሄደን ስናነብ እንደዚህ ይላል። ትንቢተ ኤርሚያስ ምዕራፍ 25 ቁጥር 11 ላይ ሄደን ስናነብ እንደዚህ ይላል ይህች ምድር ሁሉ ባድማ መደነቂያ ትሆናለች። እነዚህም አሕዛብ ለባቢሎን ንጉሥ ሰባ ዓመት ይገዛሉ። ሰባውም ዓመት በተፈጸመ ጊዜ የባቢሎን ንጉሥ ያንን ሕዝብ ስለ ኃጢአታቸው እቀጣለሁ ይላል እግዚአብሔር። የከላዳውያንም ምድር ለዘላለም ባድማ አደርጋታለሁ። በዚህ ጥቅስ ላይ እንደምንመለከተው ሰባ ዓመት ተቀጥሮላቸው ነበር በዛ ሰባ ዓመት ኃጢአታቸው ከተሰጡ በኋላ በመጨረሻው ግን ወደዚህ ወደ ራሳቸው ሀገር እንደሚመልሳቸው መጽሐፍ ቅዱሳችን ይነግረናል። እንደገና ደግሞ ትንቢተ ኤርሚያስ ምራፍ 29 ቁጥር 10 ላይ እንደዚህ ብሎ ይናገራል። እግዚአብሔር እንዲህ ይላልና ሰባው ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ እመልስላችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ ብሎ ይናገራልና። ዳንኤል ከዚህ የተነሳ ነው ወደ ጸሎት የመጣው ይህ መጽሐፍ ቅዱስን ሲያጠና ይህ ጊዜ እንደተቃረበ ስላወቀ አሁንማ በጸሎት መቅረብ አለብኝ ብሎ አሰበ። ስለዚህም ከቁጥር ዳንኤል ትንቢተ ዳንኤል ምዕራፍ ሶስትን ሄደን ቀጥለን ብናነብ ከቁጥር ሶስት ቀጥለን ብናነብ ምን ሲያደርግ እንመለከታለን? ሲጸልይ እንመለከታለን። አሁን ወንድሜ ሙሉነህ እንደ ጠቀሰው የመጀመሪያው ጸሎት ልክስ ይህንን ሲያውቅ ወደ ጸሎት መምጣት ነበረ፣ እና ወደ ጸሎት መጡ። ጌታ ሆይ ብሎ ወደ እግዚአብሔር ልመናው ማቅረብ ጀመረ። እና ያን ጸሎቱን ደግሞ በሁለት እንከፍለዋለን። አንዱ የመልጃ ጸሎት ነው፣ ቀደም እንዳልከው። ሁለተኛው ደግሞ የንስሐ ጸሎት ነው። ሁለቱም በአንድ ላይ የተጠቃለሉ ናቸው በአጠቃላይ። ምክንያቱም የመልጃ ጸሎት ራሱ በውስጡ የንስሐን ጸሎት ያጠቃልላል። የንስሐ ጸሎት ስንል ምን ማለታችን ነው? ከሶስት እስከ ቁጥር 19 ድረስ ሄደን ስንመለከት ምንድነው ነው ዳንኤል ሲያደርግ የምንመለከተው? እኔና ወገን በድለናል፣ ኃጢአትን ሰርተናል፣ በእግዚአብሔር ፊት በድለናል፣ ህጉንም ተላልፈናል። አሁን እንደሚ ለሆነው ነገር ሁሉ የሆነው በእኔና በህዝቤ ምክንያት ነው ብሎ ራሱን በእግዚአብሔር ፊት ሲያዋረድ እንመለከታለን። በዚህ ውስጥ ደግሞ የምንመለከተው የምልጃን ጸሎት ነው። ምን አይነት ምልጃ ነው? ዳንኤል ስለ ራሱ ሲጸልይ አንመለከተውም። ይሄንን ግን ስለ ማን ነበር ሲጸልይ የነበረው? ስለ ወገኑ፣ ስለ እስራኤል ህዝብ ነበር ሲጸልይ የነበረው። ለምን ህዝቡ ነጻ እንዲወጣና ወደ አገሩ ወደ ራሱ ምድር እንዲመለስ ይሄ ነበር ዋናው የምልጃ ጸሎቱ። የምልጃ ጸሎት ስንመለከት አንድ ሰው ሌላ ሰው የሚያደርገውን ጸሎት በአጠቃላይ የሚያጠቃልል ነው። እንደዚህ አይነት ጸሎት የጸሎ ሰዎች አሉ ወይ? አሁ በመጽሐፍ ቅዱሳችን እንደዚህ አይነት የጸለዩ ጸሎት ሰዎች ነበሩ። እንደዚህ አይነት ጸሎት የጸለዩ ለምሳሌ ሙሴን ልንጠቅስ እንመለከት ሙሴን ልንጠቅስ እንችላለን። ሙሴ ምንድን ነበር ያደርገው እግዚአብሔር በእስራኤል ልጆች በበደሉ ጊዜ በጣም አዝኖባቸው እነዚህን ሰዎች ከምድር አጥፍቼ አንተን ብቻ ታላቅ ህዝብ አድርግሃለሁ ባለው ጊዜ እግዚአብሔር፣ እንደዚህማ አይሆንም እነሱን ከምታጠፋ የእኔን ከህይወት መጽሐፍ ደምስስ ብሎ እግዚአብሔር ን ይጠይቋል ይህንን የምንመለከተው በዘጻአት 32 ከ7 እስከ 14 እንዲሁም ዘውልቅ 14 ከ10 እስከ 25 ባለው ጥቅስ ላይ ነው እና እነዚህን ጥቅሶች ስናነብ ሙሴ ከራሱ ይልቅ ለማ ሲጸልይ እንመለከታለን ለወገኖቹ እንዲድኑ ድህንነትን እንዲያገኙ ጥፋት እንዳያገኛቸው ሲጸልይ እንመለከታለን በዚህ ጊዜ እግዚአብሔር ራራላቸው ከጥፋቱም ሊያደርግ ካደረገ ሊያደርግ ከነበረው ነገር ሲመለስ እንመለከታለን። ጌታችን ኢየሱስ ክርስቶስም በዮሐንስ 17 ላይ ስለ ደቀ መዛሙርቱ የምልጃ ጸሎት ሲጸልይ ነበረ። ለደቀ መዛሙርቱ ብቻም ሳይሆን ደግሞ እስከዚህ ድረስ ላለነው ሁላችንም ሲጸልይ እንመለከታለን። በስሜ ስለሚያምኑት በሙሉ ብሎ በዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ እንመለከታለን። ኤልያስንም እናገኛለን። ኤልያስም ምድሪቱ በረሃ በነበረችበት ጊዜ፣ ድርቅ በነበረበት ጊዜ፣ ዝናብ ሰማይ ጠለም ማውረድ ባቆመ ጊዜ ኤልያስም ስለ ምን ጸለየ? ስለ ዝናብ ጸለየ፣ በእስራኤል ፈንታ ሆኖ እግዚአብሔርም ሰማ። በዚህ ዘመን የሚደረግ ጸሎት አለ፣ ለወንድሞቻችን፣ ለእህቶቻችን፣ ለታመሙት፣ በእውነትን ላልበራላቸው እንዲሁም በተለያየ ምክንያት ጸሎት አስፈልጓቸው ጸልዩልን ላሉ በሙሉ ስንጸልይ እግዚአብሔር ያንን የምልጃ ጸሎት ዝም ብሎ አይመለከትም፣ ችላ አይለም፣ ግን ጣልቃ ይገባል። እንዴት አድርጎ ጣልቃ ይገባል? ሊያደርግ ከነበረው ወይም ደግሞ ሊሆን ከሚሆነው ነገር እንዳይሆን ጣልቃ ገብቶ ነገሮችን ሲያስተካክል እንመለከታለን እና በዚህ በዳንኤል ምዕራፍ ውስጥ ወሳኝ የሆኑ ነገሮችን እንመለከታለን። አንድ የእግዚአብሔርን ቃል፣ ሁለተኛ ደግሞ የጸሎት ህይወታ የእግዚአብሔር ቃል ማጥናት አለብን። ሊሆን ካለው ነገር እንድንተርፍ የእግዚአብሔርን ቃል ካላጠናን ሊሆን ካለው ነገር አንጠበቅም። ስለዚህም የእግዚአብሔርን ቃል በተለየ መንገድ ልናጠናና የራሳችን ልናደርገው ከሚመጣውም ጥፋት ልንጠበቅ እንችላለን። በዚህ አንድ። ሁለተኛ ደግሞ ልናደርግ የሚገባን ጸሎት ነው። የጸሎት ሰዎች ልንሆነ ያስፈልጋል። እኛ በራሳችን ልናደርግ የምንችለው ነገር ብዙም ነገር ላይኖር ይችላል ግን እግዚአብሔር ሀይል አለው ሰማይና ምድርን የፈጠረው እግዚአብሔር ሊሆን ካለው ነገር ሁሉ ላይ ሊጠብቀን ይችላል ስለዚህ የጸሎት ህይወት ሊኖረን ያስፈልጋል ዳንኤልም ያደረገው እነዚህ ሁለቱ ነገሮች ናቸው እና በእነዚህ ደግሞ ታሪክ ሲገለበጥ እንመለከታለን እግዚአብሔር ከላይ ከመቅደሱ መልስን ሲሰጥ እንመለከታለን ወደ በኋላ እንመለሳለን ምናልባትም የሚቀጥለው ጥያቄ ላይ እግዚአብሔር ለምን እንዴት አድርጎ የዳንኤል ጸሎት እንደመለሰ በዚህ በዳንኤል ምዕራፍ ዘጠኝ ላይ እንመለከታለን። በሞላ ገብደል ግን እግዚአብሔር ዳንኤል ራሱን ዝቅ አድርጎ በፊቱ በቀረበ ጊዜ የምልጃውን ጸሎት ችላ እንዳላለ እንደተቀበለ እንመለከታለን። እግዚአብሔር ይባርክ። ወንድሜ አያና በደንብ አብራርተዋል። አድማጮቻችን ይህ የዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ የአማርኛ ቋንቋ ስርጭታችን የተስፋ ድምጽ ነው። እየተወያየን ያለ ነው በትንቢተ ዳንኤል መጽሐፍ ላይ ነው። አብራችሁን እንድትቆዩ አሁን መንጋብዛለን። አሁን ወንድሜ አያና ያስቀመጣቸውን ሀሳቦች ነው ጠቅለል አድርጌ ወደሚቀጥለው ማለት ፈለግኩት ምንድን ነው ያም፣ ዳንኤል ምዕራፍ ስምንት ላይ ትተነው እንደመጣ ነው አሁን በጸሎት እና ወደ ቃሉ ሲመለስ ለእኛ ምን ያስተምረናል ነው። አሁን ምንድን ነው ዳንኤል ስለ እስራኤል ነጻ መውጣት ሲጸልይ እግዚአብሔር ግን ስለ መሲሁ ነገረው። የመሲሁን ስራ፣ ኃጢአትን እንዴት ይቅር እንደሚልና ኢየሩሳሌም ደግሞ አዲስ እንዴት እንደምትገነባ የእግዚአብሔር መልስ ከዳንኤል ጸሎት የበለጠ ነበር። አሁን ታዲያ ጥያቄ ያለው የዳንኤልን መልስ እግዚአብሔር ሲሰጠው ከጥያቄው በላይ ሰጠው ካልን የሰጠውን ጥያቄ የ2300 ጥያቄ ነው የመጀመሪያው ማታና ጠዋት ትርጉምን የጠየቀው ዳንኤል ሁለተኛ ደግሞ በ2300 ማታና ጠዋት መካከል ሰባ ሱባኤ የሚል ሀሳብ ተነስቷል። ሰባ ሱባኤ የሚለውን ሀሳብና በሰባ ሱባኤ ደግሞ መሲሁ የሚያደርገውን ድርጊት ቅድም ያነሳውት ሁለቱን እስራኤልን ማንሳትና ኃጢአትን ይቅር ማለት እንደገና ደግሞ የ2300ውን ማታና ጠዋት እንዴት ነው ልንገነዘበው የምንችለው? ወሳኙ ጥያቄ ደግሞ እዚህ ላይ ይህን ካብራራልን በኋላ ፓስተር፣ አንድ ክርስቲያን ይህን ማወቁ ምንድን ነው የሚጠቅመው? አመሰግናለሁኝ። በጣም በጣም ፍላጎትን የሚቀሰቅስና እጅግ በጣም ኢንተረስቲንግ የሆነ ክፍል ነው። ይሄ ክፍልና ዳንኤል ቀደም ሲል እንግዲህ ወደ ጸሎት መጣ። ዋናው ወደ የጸሎት የገባበት ሁለት ምክንያቶች አሁን ወንድማችን ሙሉና እንደጠቀሰው የመጀመሪያው ምክንያት በዳንኤል ምዕራፍ ስምንት ላይ ይሄ 2300 ትርጉም አልገባውም ተጨንቋል። እና እሱ ነው አንዱ ምክንያት ወደ ጸሎት የመጣው። ያንን ደግሞ ለማስተዋል ሲል ወደ መጽሐፍ ቅዱስ ሄደ። መጽሐፍ ቅዱስ ላይ ሲሄድ ደግሞ ሰባ ዓመት በኋላ ነፃ እንደሚወጡ ከምርኮ የኤርሚያስ መጽሐፍ ላይ አገኘ እና አሁን ደግሞ ስንመለከተው የባቢሎን መንግስት ወድቆ የሜዲን ፋርስ መንግስት ተተክቶ ዘመኑን ስንመለከተው ሰባው ዓመት እየተጠናቀቀ ወይም ወደ ፍጻሜ እየደረሰ እንደሆነ ባወቀ ጊዜ ራሱን አዋርዶ መጸለይ ጀመረ። እና ሁለት ምክንያቶች ናቸው ያሉት፣ አንደኛው የ2300 ትንቢት፣ ሁለተኛው የሰባ ዓመት በምርኮ መፈጸሙ ጉዳይ እግዚአብሔር ይህንን ፕሮሚሱን እንትን እንዲል እንዲፈጽም። ከዚህ የምንረዳው ነገር አንዱ ትልቁ ነገር በጣም ደስ የሚለን ነገር መጽሐፍ ቅዱስ ላይ ብዙ ተስፋዎች ተሰጠውናል። ነገር ግን ተስፋውን ለመቀበል እኛ በእግዚአብሔር ፊት እስካልቀረብን ድረስ ተስፋው ለእኛ ሊሆን አይችልም። ስለዚህ ወደ ተስፋው የሚመራን ቃሉ ነው። ቃሉ ደግሞ ሲናገረን፣ እኛ በዛ ውስጥ የተሰጠውን ተስፋ ለመቀበል ራሳችንን ወደ እግዚአብሔር ልናቀርብ ያስፈልጋል። እግዚአብሔር ያደረገዋል፣ ነገር ግን እኛ ግን ፍቃደኛ ካልሆን በግድ አያደርግም። ስለዚህ ፍቃደኝነታችንም መግለጫ ስለሆነ ጸሎት በጣም አስፈላጊ እንደሆነ እንመለከታለን። ታዲያ የዳንኤል ጸሎት ምን ውጤት አመጣ? ከቁጥር ሃያ ላይ ሄደን ስንመለከት እንደዚህ ይላል እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለ ተቀደሰው ስለ አምላኬ ተራራ ስለምን ገና በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታም መሥዋዕት ጊዜ ዳሰሰኝ ይላልና፣ ገና በቃ እሱ ይሄንን ሸክም ይዞ በእግዚአብሔር ፊት ሲቀርብ ከሰማይ መልስ እንደመጣለት እንመለከታለን። እና እግዚአብሔር ጸሎትን ሰሚ አምላክ መሆኑን ነው እዚህ ላይ የምንመለከተው። ይሄ ብቻ አይደለም። ከዛ በኋላ ይህ መልአክ ከመጣ በኋላ ቁጥር 22 ላይ እንደምንመለከተው አስተማረኝም ተናገረኝም፣ እንዲህም አለ፣ ዳንኤል ሆይ ጥበብና ማስተዋል እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል፣ እኔም እነግር ዘንድ መጣሁ። አሁንም ነገሩን መርምር ራዩንም አስተውል ብሎ ይህንን ትንቢትና ራይ ሊተረጉምለት ሊያስረዳው ሊያስተምረኝም ነው የሚለው ሊያስተምረኝም መጣ ነው የሚለው። ሊያስተምረኝም መጣ ይላልና፣ ብዙ ጊዜ መጽሐፍ ቅዱስን በራሳችን የምናስተውለው እየመሰለን እንትንላለን፣ እንስታለን። እና ሁል ጊዜ መንፈስ ቅዱስ እንዲያስተምረ ልንለምን ያስፈልጋል። እና የመንፈስ ቅዱስን እርዳታ ከጠየቅን ይመጣል፣ ምንም ጥርጥር የለውም። ያስተምረናል፣ ይተረጉምልናል፣ ፍቺውን ያሳውቀናል እና ክርስቶስም የሰጠው ተስፋ ። ስለዚህ መጽሐፍ ቅዱስ ላይ ሄደን ስንመለከት በዮሐንስ ወንጌል ላይ ብዙ ቦታ ተጠቅሷል። ከእናንተ ጋር የሚሆን ወደ እውነት ሁሉ የሚመራችሁ መንፈስ ቅዱስን እልክላችኋለሁ ነው የተባለው። ስለዚህ ሁል ጊዜ አንርሳ፣ መጽሐፍ ቅዱስን ስንከፍት በጸሎት በእግዚአብሔር ፊት መቅረባችንና ከዛ ደግሞ ለመማር መዘጋጀት ይኖርብናል። ከዛ በኋላ እንግዲህ ይህንን ትንቢት ይተነትንለት ወይም ደግሞ ትርጉሙን ይነግረው ጀመረ እና ቁጥር 24 ላይ እንደዚህ ይላል። አመፃም ይጨረስ ኃጢአትም ይፈጽም በደልንም ያሰሪ የዘላለሙንም ጽድቅ ያግባ ራዩንም ትንቢቱንም ያትም ቅድስተ ቅዱሳኑንም ይቀባ ዘንድ በህዝቡና በቅድስ ከተማ ላይ ሰባ ሱባኤ ተቆርጧል ይላል እና ይሄ ምንድን ነው የሚናገረው መሲሁ የሚሰራውን ስራ ነው የሚናገረው እና መሲሁ አንደኛ ህዝቡን በመስቀል ላይ እንደዋጀ ክርስቶስ ኢየሱስ እናውቃለን። ሁለተኛ ደግሞ ቤተ መቅደሱን ይቀባ ዘንድ ይሄ ማለት ማለት ነው የሰማይ ቤተ መቅደስ ይነጻል ተብሎ በዳንኤል ምዕራፍ 8 ቁጥር 14 ላይ የተጠቀሰውን ማለት ነው። እና እሱን ይፈጽም ዘንድ፣ ይህንን የክነት ስራ ይሰራ ዘንድ እነዚህን ሁለቱን ነገሮች እንደሚያደርግ ነው የተጠቀሰው። ይሄ ማለትም ማለት ነው። መቀባት በብሉ ኪዳን ዘመን አንድ ነገር ለአገልግሎት መለየትና ያንን ነገር ወደ እግዚአብሔር የተለየ አገልግሎት ማስገባት ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የቅድስተ ቅዱሳኑን ስራ ቅድስተ ቅዱሳን ውስጥ የመጨረሻው ፍርድ ምርመራ የሚደረግበት ማለት ነው። ያንን ስራ እንደሚጀምር እንደሚቀባና፣ እንደሚጀምር የሚያሳይ እንደሆነ እንመለከታለን። ከዚሁ ጋር በጣም በሚያስደንቅ ሁኔታ መጽሐፍ ቅዱስ ላይ ከሌሎች ሁሉ ትንቢቶች በጣም የሚለየው ይሄ ትንቢት፣ ትንቢቱ የሚጀምርበትን ጊዜና የሚፈጸምበትን ጊዜ በደንብ አድርጎ ተናግሯል። በመጀመሪያ ከላይ በኩል እንደተመለከትነው ሰባ ሱባኤ ተቆረጠ። ይህ የተቆረጠው ሰባ ሱባኤ ከዚህ ከዳንኤል ምዕራፍ 8 ቁጥር 14 ላይ ከ2300 ረጅሙ ትንቢት በጣም ረጅም ትንቢት ነው እና ከዚህ ረጅም ትንቢት ላይ ሰባ ሱባኤ ተቆርጦ እንደወጣ ተያያዥ እንደሆነ ይህንን መገንዘብ ይኖርብናል እና ይህ ሰባ የሚለው ደግሞ ከእስራኤላውያን ሰባው ዓመት ስደት ጋር አብሮ እንደሚያያዝ ማወቅ ይኖርብናልና በሕዝቡና በቅዱሱ ከተማ ሰባ ሱባኤ እንደተቆረጠ ወይም እንደተሰጠ እንመለከታለን። ስለዚህ ከ2300 ላይ ሄደን ከዛ ትንቢት ላይ ሰባ ሱባኤ እንቆርጣለን እና ይሄ ሰባ ሱባኤ። ሱባኤ ማለት በመጽሐፍ ቅዱስ ወይም በግዕዝ እንደውም በእንግሊዝኛው መጽሐፍ ዊክ ብሎ በደንብ አድርጎ ይናገረዋል ሳምንት ማለት ነው ሳምንት ማለት ነው። በሳምንት ውስጥ ሰባት ቀኖች እንዳሉ ሁላችንም እናውቃለን። እና ስለዚህ ይሄ በትንቢት አፈታታችን ደግሞ በዚህ በትንቢት ብዙ ጊዜ አንድ ቀን እንዳንድ ዓመት ነው የሚመለከተውና ስለዚህ ሰባ ሱባኤ የሚለው እንግዲህ በመጽሐፍ ቅዱሳችን ሰባ ሳምንት እንደሆነ እናያለን። ሰባን በሰባት በምናባዛበት ጊዜ አራት መቶ ዘጠና ይሰጠናል ማለት ነው እና አራት መቶ ዘጠና ይሰጠናል እና ይህንን አራት መቶ ዘጠና አመት ወይም አራት መቶ ዘጠና ቀን የሚለውን ከሁለት ሺ ሶስት መቶ ላይ ቆርጠን ነው የምናወጣው ማለት ነው። ስለዚህ አሁን የሚያጓጓው እንግዲህ እዚህ ላይ ነው። እንግዲህ ይሄ ነገር የሚጀምረው መቼ ነው እና የሚፈጸመው ውስጥ መቼ ነው የሚለው በጣም ያጓጓልና፣ ስለዚህ ከሰማይ የመጣው መልአክ ይህንንም ገልጾለታል። በቁጥር 26 ላይ ሄደን ስንመለከት ከስልሳ ሁለት ጊዜ ሰባትም በኋላ መሲሁ ይገደላል፣ በእርሱም ዘንድ ምንም የለም የሚመጣውም አለቃ ያለ ይህን ይነግርና ከዛ በኋላ ይሄ እዚህ ጋር 62 ተጠቅሷል ከሰባው ላይ ከሰባው ላይ 62 ሱባኤ እንደተቆረጠ እንመለከታለን እና እና አሁን ይሄ ስልሳ ሁለት ሱባኤ አራት መቶ ሰላሳ አራት ይሰጠናል፣ በሰባት በምናባዛው ጊዜ ማለት ነው። ስለዚህ አሁን አስተውልም ይላል እወቅም አስተውልም። ቁጥር 25 ላይ ስለዚህ እወቅ አስተውልም፣ ኢየሩሳሌም መጠገን መሰራት ትዕዛዝ ከሚወጣበት ጀምሮ እስከ መሲሁ ድረስ ሰባት ሱባኤና ስልሳ ሁለት ሱባኤ ይሆናል። እና አሁን በጣም ጥሩ አድርጎ አመለከተው። ኢየሩሳሌም መጠገን ትዕዛዝ በሚወጣበት ጊዜ አሁን ወደ ታሪክ መሄድ ብቻ ነው ቀላል ነው። እና አሁን ወደ ታሪክ በምንሄድበት ጊዜ ኢየሩሳሌም መጠገን ትዕዛዝ የወጣው በአራት መቶ ሀምሳ ሰባት ከክርስቶስ ልደት በፊት እንደሆነ እናያለን። ይህንን አራት መቶ ሀምሳ ሰባት ከክርስቶስ ልደት በፊት ሁል ጊዜ ከክርስቶስ ልደት በፊት ያለው የቀነሰ እየቀነሰ ነው የሚመጣው። ከክርስቶስ ልደት በኋላ ነው እየደመረ እየደመረ የሚመጣው ዓመተ ምሕረት ሲቆረጥ ሲቆጠር እንደዛ ነው። ስለዚህ አራት መቶ ዘጠና ያገኘነውን አራት መቶ ዘጠና ስንቀንሰው ይህንን ስልሳ ሁለት ሱባኤ ማለት አራት መቶ ሰላሳ አራትን በምንቀንስበት ጊዜ ሰላሳ አንድ ወይም ሰላሳ ይሰጠናል እና አሁን መሲሁ የሚገደልበት ጊዜ ሰላሳ አንድ ዓመተ ምህረት ማለት ነው። ይሄ ከክርስቶስ ልደት በኋላ ያስኬደናል ማለት ነው። ይሞላና እንግዲህ ትንሽ 434 ትንሽ ነው፣ 490 ትልቅ ነው። ስለዚህ ከትንሹ ላይ ትልቅ ነው የምንቀንሰው፣ ማይነስ 31 ይመጣል። ይህንም ማይነስ 31 ስንወስደው እንግዲህ ዜሮ አልቆ ከዛ በኋላ የተቆጠረ ማለት ነውና፣ ከክርስቶስ ልደት በኋላ ሰላሳ አንድ ዓመተ ምህረት ላይ ያደርሰናል። ትክክል፣ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሞተበት ጊዜ በትክክል ይሄ ትንቢት ይናገራል እና በጣም የሚያስደንቅ እንደሆነ እንመለከተዋለን። ከዛ በኋላ አንድ ሱባኤ ይጨምራል። አንድ ሱባኤ ይጨምራል። ስልሳ ሁለት ላይ ሰባት በምንጨምርበት ጊዜ ስልሳ ዘጠኝ ይሰጠናል ማለት ነው እና ስልሳ ዘጠኙ ደግሞ ወደ አራት መቶ ዘጠና ያደርሰናል ማለት ነው። እና አራት መቶ ዘጠና የሰባ ሱባኤው መጨረሻ ነው። በዚህን ጊዜ ከብዙ ሕዝብ ጋር ቃል ኪዳን ያደርጋል ይላል። እና ይህ ሰላሳ አራተኛው ዓመተ ምረት ላይ ነው የሚያደርሰን ማለት ነው። እና ከክርስቶስ ልደት በኋላ ሰላሳ አራተኛው ዓመተ ምረት ለአይሁዶች የተሰጠው የመጨረሻ የሰባ ሱባኤው መደምደሚያ ጊዜ ማለት ነው። ይሄ መደምደሚያ ጊዜ የመጨረሻ እስጢፋኖስ የተወገረበትና ወንጌል ጳውሎስን እግዚአብሔር አስነስቶ ወንጌል ለአሕዛብ የተሰበከበት ጊዜን ያመለክተናል ማለት ነው። ስለዚህ ይሄ በጣም ኢንተረስቲንግ የሆነ በእውነት አድማጮቻችን እንዲሁ በሬዲዮ አሁን በምንነግራችሁ ጊዜ ለማስተዋል ትንሽ ይከብድ ይሆናል። ነገር ግን እናንተ ከዚህ ባገኛችሁት ፍንጭ መሠረት ይህንን በደንብ አርጋችሁ በምታጠኑበት ጊዜ በትክክል መሲሁ የተገደለበትን በትክክል እስጢፋኖስ የተወገረበትና ለወንጌል ለአሕዛብ የተሰበከበትን ጊዜ የሚያመለክት በትክክለኛው መንገድ የሚያመለክት ትንቢት ሆነን ነው የምናገኘው። እግዚአብሔር ይባርክ። ፓስተርዬ በትክክል ነው ያስቀመጥከው። በነበረን ጊዜ እግዚአብሔር አብሮን ስለነበረ እግዚአብሔር የተመሰገነ ይሁን። መልካም ሳምንት እንዲሆን እንድመኝላችኋለን። መልካም ሳምንት ያከብራል ለዛሬ ያልነው ይኸው ነበር። ነገ ከሌሎች መሰናዶች ጋር ስለምንጠብቃችሁ ቀጠሯችሁ ከኛ ጋር ይሁን እንላለን። እስከ ነገ የጌታ ጸጋ ይብዛላችሁ። በደና ቆዩን።